በኢትዮጵያ የራዲዮና የቴሌቪዥን የመገናኛ ብዙሃን ታሪክ ከጣሊያን ወረራ ትንሽ አስቀድሞ ይጀምራል። የመጀመሪያው የሬዲዮ ማሰራጫ አቃቂ አካባቢ እንደተተከለ ጣሊያን ወረራ ፈጸመች። ኢትዮጵያውያን አርበኞች ጣሊያን የሬዲዮ ማሰራጫውን ለቀስቀሳ ይጠቀምበታል በሚል ስጋት ራሳቸው አፈራርሰው አነሱት። ጣሊያኖቹ ግን የራሳቸውን የሬዲዮ ማሰራጫ ተክለው ስራ ጀመሩ። ጣሊያኖቹ ተሸንፈው ሲወጡም ጥለውት የሄዱትን መሳሪያ በመያዝ የመጀመሪያው ይፋዊ የሬዲዮ ስርጭት አቡነ ጴጥሮስ ይገኝ በነበረው የጣሊያኖቹ ይዞታ ውስጥ ተጀመረ። የመጀመሪያው ስርጭት በስርጭት አድማሱ ዝቅተኛ ስለነበረም ተጨማሪ ማሰራጫ መሳሪያዎች ተገዝተው ከአዲስ አበባ ወጣ ባሉት ጌጃ ጀዌ እና ጌጃ ዴራ የተባሉ አካባቢዎች እንዲተከሉ ተደርጓል። ከዓመታት በኋላ ይሁሉ ሲሆን የሚተላለፉት የሬዲዮ ፕሮግራሞች በተለይ በመጀመሪያው ወቅት ላይ የተቀረጹ አልነበሩም። የሀገር ፍቅር የባህል ሙዚቀኞችና ጋዜጠኞች በጋራ ስቱዲዮ በመግባት ለህዝቡ ወሬ ይነግራሉ፣ ያዝናናሉ። ወዲያው ግን አንድ ችግር መፈጠሩ ተሰማ። አብዛኛው የአዲስ አበባ ከተማ ነዋሪ ህዝብ ሬዲዮ አልነበረውም። ችግሩን ለመፍታት ሁለት እርምጃዎች ተወሰዱ። በዋና ዋና ጎዳናዎች ላይ የድምፅ ማጉያ መሳሪያ በመስቀል ህዝቡ በአካባቢ በመሰብሰብ እንዲያዳምጥ ተደረገ። ፒያሳ፣ ቅዱስ ጊዮርጊስ አካባቢ እንደዚሁም በአራት ኪሎ እና ሌሎች ዋና ዋና ጎዳናዎች ላይ ህዝቡ ከስራ መልስ እየተገናኘ ሬዲዮ የሚያዳምጥባቸው አካባቢዎች ነበሩ። በዋና ዋና የክልል ከተሞችም ተመሳሳይ ነበረ። በሁለተኛ ደረጃም በንጉሱ መልካም ፈቃድ የፊሊፕስ ኩባንያ ብርቄ ትባል የነበረችውን በባትሪ ድንጋይ የምትሰራ ሬዲዮ በብዛት ወደ ኢትዮጵያ አምጥቶ አቅም ላላቸው እንዲሸጥ ተደረገ። በዘመኑ የብርቄ ሬዲዮ ባለቤቶች ለስልጣኔ የተጉ በኢኮኖሚ አቅማቸው የተሻሉ የሚባሉት ነበሩ። ብርቄ የደረጃ መለኪያም ነበረች። የኤሌክትሮኒክስ ሚዲያ ስርጭት በኢትዮጵያ ከብርቄ ተነስቶ ባለፉት ሰባ ዓመታት ብዙ ተጉዟል። የአፍሪካ አንድነት ድርጅት የመጀመሪያ ጉባኤውን በአዲስ አበባ በሚያካሄድበት ወቅትና የንጉሱን 33ኛ ዓመት ንግስ ምክንያት በማድረግ የዛሬ 50 ዓመት ቶምሰን ከተባለ የእንግሊዝ ኩባንያ ጋር በመተባበር የመጀመሪያው የቴሌቪዥን ስርጭት በኢትዮጵያ ተጀመረ። ለትምህርትና ቴክኖሎጂ ልበ ብርሃን ናቸው የሚባሉት ንጉሱ እነሆ ስልጣኔና ትምህርት ሀገሬንና ሕዝቤን ይድረሰው ብለው የጀመሩት የቴሌቪዥን ስርጭት በቀጣይ ወር ሃምሳኛ ዓመት የልደት በዓሉን ያከብራል። ኢትዮጵያ በሬዲዮንም ይሁን በቴሌቪዥን ስርጭት በአፍሪካ ከቀደሙት ሀገሮች ተርታ ናት። የኢትዮጵያ ራዲዮ ዛሬ የኤሌክትሮኒክስ ሚዲያ ቁንጮ ከሚባለው የቢቢሲ ራዲዮ በ13 ዓመት ብቻ ያነሰ እድሜ ያለውና ብቸኛው አፍሪካዊ ራዲዮ ጣቢያ ነበረ የኢትዮጵያ ራዲዮ ሩቅ ምስራቅ እስያን፣ አውሮፓን፣ የስዋሂሊ ተናጋሪ አፍሪካዊ ጎረቤት ሀገራትን፣ የመካከለኛው ምስራቅ የአረቡን ዓለም የማድረስ ያልተቋረጠ ስርጭት ነበረው። በፈረንሳይኛ፣ በእንግሊዝኛ፣ በአረብኛ፣ በስዋሂሊ ለዚምባብዌና ለናሚቢያ የነፃነት ትግል ለደቡብ አፍሪካው ጸረ አፓርታይድም ትግል እስከ ሺህ ዘጠኝ መቶ ሰማንያዎቹ መጀመሪያ ድረስ የኢትዮጵያ ራዲዮ ሙሉ ስርጭትና የዝግጅት አገልግሎት በመስጠት ለዓመታት በአዲስ አበባ አስተናግዷቸዋል። በሺህ ዘጠኝ መቶ ሰባዎቹ መጨረሻ በጦርነት የተወጠረው የደርግ ወታደራዊ መንግስት መገናኛ ብዙሃኑን ለከፍተኛ የጦርነት ቅስቀሳና የሀገር እህል አድን ዘመቻም ተጠቅሞባቸዋል። ይህም ስርዓቱ የሶማሊያ ጦርነትን በማሸነፍ ፊቱን ወደ ሰሜን ለማዞር ረድቶታል። የተራዘመው ጦርነትና ደርግ ከየአቅጣጫው የገጠመው ወታደራዊ አጸፋ መገናኛ ብዙሃኑም ሰፊውን ጊዜያቸውን በፕሮፓጋንዳ ስራ እንዲጠመዱ ምክንያቱ ናቸው ቆይቷል ከደርግ ውድቀት በኋላም ከመገናኛ ብዙሃኑ ዋና ዋና ባለሙያዎችን በማባረር ስራ የጀመረው የኢህአዴግ መንግስት የመጀመሪያ የፖለቲካ አጀንዳውን ለህዝቡ ለማስረዳትና ተቀባይነትን ለማግኘት የተቻለውን ያህል ጥረት አድርጓል። በተለያዩ ብሔረሰቦች ቋንቋ ስርጭቶች መጀመራቸውም አዎንታዊ እርምጃ ነበረ። በጊዜው በቴክኖሎጂ ረገድም ያለፉት 25 ዓመታት በርካታ ለውጦች የተከሰቱበት ነበረ። እስከ 1990ዎቹ መጀመሪያ ድረስ ከሞላ ጎደል በሰላምና መረጋጋት ላይ ያተኮሩና አዳዲስ ህግና ፖሊሲዎችን በማውጣት ላይ ያነጣጣል። ጠሩ የፕሮግራም ይዘቶች ጎልተው ተንጸባርቀዋል። የስርጭት ሽፋኑም የሀገሪቱን ሁለት ሶስተኛ ሊሸፍን በሚችል መልኩ ተሻሽሏል። ባለፉት ዓመታት የኢትዮ ኤርትራ ጦርነትን ከተሻገረ በኋላ ግን የኢትዮጵያ ቴሌቪዥን የኢህአዴግ የፕሮፖጋንዳ ዋና ምርት ሆነ። ይህም ከተሜው ህዝብ በብዛት የቴሌቪዥን ተመልካች መሆኑ የፈጠረው እውነታ እንደሆነ ይገመታል። የህወሀት ክፍፍል ድራማና የጠቅላይ ሚኒስትር መለስ ዜናዊ ገነው መውጣት ያለ ኢትዮጵያ ቴሌቪዥን አድማቂነት ቀላል አልነበረም። ጠቅላይ ሚኒስትሩ ከማሞታቸው በፊት በተለይም ከ1997 ምርጫ በኋላ ለኢትዮጵያ ቴሌቪዥን ብቻ የታለመ በርካታ ጋዜጣዊ መግለጫዎችና ቃለ ምልልሶችን ይሰጡ ነበረ። በየዕለቱ በየሚዲያው የሚዘገበውን ሳንቆጥር ማለት ነው። የጠቅላይ ሚኒስትሩ ስብዕና ግንባታው ከሞቱም በኋላ ቢሆን የተቋረጠ አይመስልም። የኢትዮጵያ ቴሌቪዥን ቀድሞ ለማስታወቂያ ሚኒስቴር ተጠሪ የነበረ ሲሆን ሚኒስቴሩ መፍረሱን ተከትሎ ተጠሪነቱ ለሀገሪቱ ፓርላማ እንዲሆን ተደርጓል። ገለልተኛ የቦርድ አባላትም ይኖሩታል በህጉ መሰረት። ይሁንና የቦርድ አባላቱ ከገዥው ፓርቲ የተውጣጡ መሆናቸው ግን የአደባባይ ሚስጥር ነው። ያለፉትን ስድስት ዓመታት ደግሞ የኢትዮጵያ ቴሌቪዥን በቀጥታ የገዥውን ፓርቲ አጀንዳ በማስፈጸም ረገድ ትልቅ ሚና እየተጫወተ ይገኛል። ኢህአዴግ ባላንጣይ ነው ያላቸውን ሰዎች ያለ ፍርድ ቤት ቀድሞ በመወንጀል አስደንጋጭ የሆኑ ማጥቃቶችን ሲፈጽም ቆይቷል። በጋዜጠኞችና መብታቸውን በጠየቁ ግለሰቦችና ቡድኖች ላይ ስነ ልቦናዊ ሽብር በመንዛትና የእስራቸው መቃረብን የሚያውጀው የኢትዮጵያ ቴሌቪዥን ነው። የቴሌቪዥን ጣቢያው ከፌዴራሉ የደህንነት፣ የፌዴራል ፖሊስና ጸረ ሽብር ግብረ ኃይል የሚመደቡ የራሱ ሰዎችም አሉት። ከፊልም ቀረጻ ቅንብርና ቴክኒክ ድረስ የጣቢያው ኃላፊዎች እጅ ሳይነካው ለህዝቡ የሚደርስ ፕሮግራምን ያዘጋጃል። ይህ በ50 ዓመቱ የቴሌቪዥን ታሪክ ጥቁር ነጥብ ጥሎ የሚያልፍ አንድ ክስተት ነው። ባምባገነን አገዛ ስር ያለ ተቋም በመሆኑ ጣቢያው በራሱ ተነሳሽነትም ሰፊ የፕሮፖጋንዳ ዘመቻዎችን ቀንተሌት ሲያካሄድ ይውላል፣ ያመሻል። ሙስናንና የመልካም አስተዳደር ችግሮችን እዋጋለሁ ለሚለው የኢትዮጵያ ቴሌቪዥን ጉዳዩ ምፀታዊ አንድምታ አለው። የኢህአዴጉ ቁልፍ የፕሮፖጋንዳ ሰው አቶ በረከት ስምዖን በአንድ ወቅት ጣቢያውን ያልተጠረገ በረት ሲሉ ስድብ አከናንበውት ነበረ። 13 ጊዜ የቤት መስሪያ መሬት ከወሰደውና 300ሺ ብር ጉቦ ተቀብሎ ፋብሪካ እስካዘጋው ጋዜጠኛ ድረስ ሁሉም እዚያው ባለ 13 ፎቁ የኢትዮጵያ ቴሌቪዥን ህንጻ ውስጥ ተሰብስበዋል። በኢትዮጵያ ቴሌቪዥን ኃላፊነት ላይ መቀመጥ የሚተላለፉ ፕሮግራሞች ይዘት ላይ ለውጥ የማምጣት ሙያዊ መዘና ሳይሆን አቅም የፈቀደውን ያክል የሚዘገንበት ከሆነም ቆይቷል ውስጥ ታዋቂዎች እንደሚሉት በአዲን ከውሃት ኦዲን ከደህዲግ ቦታውን ለመያዝ ብርቱ ሽኩቻም አለ። ሰራተኞቹ እንደሚሉት የሙስናው ሰንሰለት ከኢህአዴግ አባል ድርጅቶች እስከ ክልል መንግስታት ድረስ የተያያዘ ነው። ሚዲያው የሚሰጠውን ተጽዕኖ የመፍጠር ዕድል በመጠቀምም የተመረጡ ሰዎች ይካባሉ፣ ስኬታቸው ይነገራል፣ ያልተፈለጉ ደግሞ ይመታሉ። በራሱ በቴሌቪዥን አስተዳደር ውስጥም ካለው አነስተኛ ጥሪት ላይ መቆነጣጠሩ የተለመደ ነው። በቅርብ ዓመታት በብዙ ሚሊየን ብር ከታቀደው የማስፋፊያ ፕሮጀክት ውስጥ የአንቴና ተከላ ስራ ይገኝበታል። አንድ የጣሊያን ኩባንያ አንቴናዎቹን ለማቅረብ ቢስማማም ውሳኔው ባልታወቀ መንገድ ተሽሮ አንቴናዎቹ ከቻይና ኩባንያ ተገዙ፣ የተከላ ስራቸውን ደግሞ የመከላከያ ሚኒስቴር እንዲያካሄደው ተደረገ። የመከላከያ ሚኒስቴር ወደ አንቴና ተከላ ስራ እንዴት እንደገባ ግን የሚያብራራ እስካሁን አልተገኘም። 20 ሚሊዮን ብር የፈጀው በድርጅቱ ህንፃ ውስጥ የኔትወርክ ኬብል የመቅበር ስራ በቢየነ መረብ የደህንነት ተቋም ኢንሳ ተከናውኗል። ሃያ ሚሊዮን ብር ያወጣል የሚለውን ጥያቄም እንዲሁ የሚመልስ አልተገኘም። አሁን ደግሞ ሃምሳኛ ዓመት የልደት በዓሉን ለማክበር የአስር ሚሊዮን ብር ውል ከግል ተቋም ጋር መዋዋሉን ድርጅቱ ተናግሯል። ከሀገር አልፎ ለአፍሪካውያን የራዲዮ ስርጭት ሲያቀርብ የነበረው የኢትዮጵያ ራዲዮና ቴሌቪዥን ድርጅት እንደዚሁም ደግሞ በአፍሪካ በቀዳሚነቱ የሚታወቀው ይህ ተቋም ስለምን የራሱ ልደት ማክበር ተሳነው የሚለው ጥያቄ ምላሽ የሚፈልግ ይሆናል። በማናቸው መለኪያ የኢትዮጵያ ቴሌቪዥን ደረጃውን የጠበቀ የሕዝብ አገልግሎት ሰጪ ተቋም ሆኖ አያውቅም። በስልጣን ላይ ያሉ የፖለቲካ ቡድኖች ሰለባነቱም የሃምሳ ዓመታት ታሪኩ እማኝ ነው። ከድጡ ወደ ማጡ የማዝገሙ አዲስ እውነታ ደግሞ በዚህ ሃምሳኛ ዓመቱ ላይ ጎልቶ ወጥቷል። አርጋዎች ነኝ ለዋዜማ ራዲዮ።